ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን እንደምንሰነበታችሁ። ሳምንታዊና ጠር ጥሪ ያሉ ዘገባዎች የምናቀርብበት ዝግጅታችንን እንጀምራናል። አብራችሁን ቆዩ። በቅድሚያም መንግሥት የሰላም ድርድር ሀሳብ ሊቀበል የሚችለው የህዋት ጁንታ ለፍርድ ከቀረበ በኋላ ነው ሲሉ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ገለጹ። ኢኤቲቪ ከተባለ የቱርክ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ እንደተናገሩት የኢትዮጵያ መንግስት ማንኛውንም ልኡካን ተቀብሎ ያስተናግዳል። በተለይም ከጎረቤት ሀገሮች ብሎም ከአፍሪካ ልኡካን የሚመጣው ሙከራና ሀሳብ እንቀበላለን፣ ሁሉንም ወዳጆቻችንን እንሰማለን ብለዋል። ዋናው ነገር ሁለት መቶ ያህል የሚሆኑና የእስር ማዘዣ የተቆረጠባቸው የህዋት ጁንታ ጋር ድርድር የሚባል ነገር አለመኖሩን መረዳት ላይ መሆኑን የአምባሳደር ሬድዋን ሁሴን ሀሳብ ይገልጻል። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ የአፍሪካው ፕሬዚዳንት ሲሪል ራማፎሳ የላኩት ሶስት አባላት ያሉት የልኡካን ቡድን ጠቅላይ ሚኒስትር አብይ አህመድ ተቀብለው እንደሚያስተናግዷቸውም ጠቁመዋል። ልኡኩን ተቀብለው ቢያስተናግዱም ህዝብ ከጨፈጨፎ በመከላከያ ሰራዊት ላይ ጥቃት ከፈጸመው የሀገር ክህደት ከፈጸመው እና በሀገሪቱ ውከትና ብጥብቅ ሲያስተባበርና ሲመራ ከነበረው የህዋት ቡድን ጋር የሚደራደሩበት ሁኔታ እንደማይኖር አምባሳደር ሬድዋን ሁሴን አስረግጠው ተናግሯል። ከቡድኑ ጋር መደራደር በኢትዮጵያ ለሰርጎ ገቦች መንገድ መክፈትና ና ህገወጥነትን እውቅና እንዲያገኝ ማድረግ መሆኑንም በውይይታቸው አስምረውበታል። በህግና በስርዓት የምትተዳደረው ኢትዮጵያ ወንጀለኛውን ቡድን ለህግ ካቀረበች በኋላ ማንኛውንም ሰላም ሊያረጋግጥ የሚችል ድርድር ውስጥ ልትገባ እንደምትችል ግን ጠቁመዋል። በመሆኑም ህግን ለማስከበር የህዋት ጁንታን ለህግ ለማቅረብ የህግ ማስከበር ዘመቻ እየተካሄደ ስለመሆኑ ተናግረዋል። የህዋትና የትግራይ ህዝብ በፍጹም የተለያዩ መሆናቸውን የገለጹት አምባሳደር ሬድዋን ሁሴን ህዋት የፖለቲካ ቡድን ሲሆን ትግራውያን ደግሞ የኢትዮጵያ ህዝብ አካል ናቸው ብለዋል። ወደ ሌላ ዜና ስናመራ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከፈረንሳዊ የውጭ ጉዳይ ሚኒስትር ዮኦቪለርድ ጋር በፓሪስ ተገናኝተው መወያየታቸው ተነገረ። አቶ ደመቀ መኮንን ለፈረንሳይ የውጭ ጉዳይ ሚኒስትር በኢትዮጵያ ወቅታዊ ጉዳዮች ዙሪያ ገለጻ አድርገውላቸዋል። በትግራይ ክልል የተጀመረው ህግ የማስከበረ እርምጃ ወሳኝ ምዕራፍ ላይ መድረሱንም በዝርዝር ማብራሪያ ሰጥተዋል። መንግስት በሀገሪቱ ውስጥ የውስጥ ጉዳይ ላይ የጀመረው ህግ የማስከበር እርምጃ በጥንቃቄ ለማጠናቀቅም በትኩረት እንደሚሰራም አስታውቋል። ምክትል ጠቅላይ ሚኒስትር እና አዲሱ የውጭ ጉዳይ ሚኒስትር በተለያዩ የአውሮፓ ሀገራት በመዘዋወር ሰሞኑን በሀገራችን ስለተከሰተው የውስጥ ችግር ማብራሪያዎችን በመስጠት ላይ እንደሚገኙ ይታወቃል። በሌላ ዜና የህወሓት አጥፊ ቡድን በራሱ ወገን ላይ የወሰደው እርምጃ የሚያሳፈር አሳዛኝና ታይቶ የማይታወቅ ነው ሲል የኳታር የውጭ ጉዳይ ሚኒስቴር መግለጫ ማውጣቱ ተነገ get a ህወሀት አጥፊ ቡድን በራሱ ወገን ላይ የወሰደው እርምጃ የሚያሳፍር አሳዛኝና ታይቶ የማይታወቅ ክስተት መሆኑን የኳተር ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ዳይሬክተር አምባሳደር አብዱራህማን አልዶሰሪ ናቸው መግለጫ አወጡ። የተባለው የኳተር መንግስት ሁኔታውን በቅርቡ የተከታተለው መሆኑንም ነው አምባሳደር አብዱራህማን አልዶሰሪ ያነሱት። በኳተር የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሳሚያ ዘካሪያ ኳተር የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ዳይሬክተሮችን ጨምሮ ተቀማጭነታቸው በዶሃ ለሆኑ ዲፕሎማቶች በወቅታዊ ሀገራዊ ጉዳዮች ላይ ገለጻዎችን አድርገዋል። ወደ ሌላ ዜና ስናመራ በጋምቢላ ክልል በጁንታ ቡድን ታቅዶ የነበረ የጥፋት ሴራ ከሽፏል ላሉ የጋምቢላ ርዕሰ መስተዳድር ኡመድ ኦጁሉ ጁንታው በክልሉ ዘርግቶት የነበረውን የጥፋት መረብ ሙሉ ለሙሉ ለመበጣጠስ በትኩረት እየሰራ መሆኑንም ተናግረዋል። ርዕሰ መስተዳድሩ እንዳሉት በጁንታው ታቅዶ የነበረው የጥፋት ሴራ መረጃ ቀድሞ በመድረሱ በጸጥታ ያስፈላጊ ጥናት ተካሂዶ ሴራውን ማክሸፍ ተችሏል ብለዋል። በዚህም ችግር ሊፈጥሩ የነበሩ አብዛኞቹ ተጠርጣሪዎች በቁጥጥር ስር እንዲውሉ ተደርጓል ተብሏል። የህዋት ጁንታ ሴል በክልሉ በብዛት እንደነበር ያስታውሱት አቶ ኦመድ ክልሉ የቡድኑ የጥቃት ኢላማ ይሆናል የሚል ስጋት በመኖሩ ሰፊ መከላከል ስራን ሰርቷል ብለዋል። አካባቢውን የብጥብጥ ቀጠና እንዲሆን ቅዶ የነበረው የጥፋት ሴራ በህዝብና በጸጥታ ኃይሉ የተቀናጀ ጥረት ማክሸፍ ችለናል ብለዋል። የቡድኑን ሴሎች በቁጥጥር ስር የመዋል ስራ መሰራቱን የሚገልጸው የቀሩ መኖራቸውን ግን አልካዱም ፈሪዎችን ለመያዝም በትኩረት እየተሰራ ይገኛል ብለዋል ርዕሰ መስተዳድሩ በሰጡት መግለጫ ላይ። በሌላ ዜና በትግራይ ክልል የመከላከያ ሰራዊቱ በተቆጣጠራቸው አካባቢዎች የሰብአዊ እርዳታ እየቀረበ መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የፌዴራል መንግስት በትግራይ ክልል ለሚገኙ ዜጎች የሚያስፈልገውን የሰብአዊ እርዳታ ለመድረስ ትኩረት ሰጥቶ እንደሚሰራ አስታውቋል። መንግስት በቀጣይም ከአጋር ለጋሽ ድርጅቶች ጋር በመተባበር የሚያደርገውን ድጋፍ አጠናክሮ እንደሚቀጥለም ያስታውቀው በክልሉ በተለይም ከመኖሪያ ለተፈናቀ strom de goci messali ga በአፋጣኝ ለማድረስ የሰላም ሚኒስትር ከሌሎች የፌዴራል ተቋማት ጋር በጋራ እየሰራ እንደሆነ ተነግሯል። በዚህም የምግብ የመጠጥ ውሃ መድኃኒትና ሌሎች ምግብ ነክ ያሉን አቅርቦቶችን የፌዴራል መንግስቱ በተቆጣጠራቸው አካባቢዎች በመጠለያ ጣቢያዎቹ ስለሚገኙ ተፈናቃዮች ማቅረብ ጀምሯል ተብሏል። በስፍራው በአሁኑ ወቅትም ስደተኞችን ተቀብሎ ለማስተናገድ የሚሆኑ አራት መጠለያ ጣቢያዎች ለመቋቋም እየተሰራ ሲሆን ይህንን ለማስተባበር የተቋቋሙ ኮሚቴም ዜጎችን በፍቃዳቸው መልሶ ለማቋቋም እየሰራ እንደሆነ ተነግሯል። ከዚህ ወጣት ወደ ሌላ ዜና ስናመራ ደግሞ የታላቁ ኢትዮጵያ ሕዳሴ ግድብ በያዝነው ዓመት ሰኔ ወር ላይ የመጀመሪያ ዙር ኃይል ማመንጨት እንደሚጀምር የውሀና መስኖ ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ አስታወቁ። ሚኒስትሩ ዩሲኤል ከተሰኘ ዩናይትድ ኪንግደም ዩኒቨርሲቲ ተመራማሪዎች እና ተማሪዎች ጋር የተባበሩት መንግስታት ድርጅት ዋና ጸሐፊ በተገኙበት በተገኙበት በኢትዮጵያ በታዳሽ ኃይል ለማትዘርፍ በሚታከናወናቸው ተግባራት ላይ ያላቸውን ልምድ ሲያካፍሉ ነው። ይህንን መረጃ የሰጡት በኢትዮጵያና በምስራቅ አፍሪካ ሁለንተናዊ የኃይል አቅርቦትና ሌሎች እድገት አላማዎችን ለማሳካት የታዳሽ ኃይል ልማት እንዴት ማፋጠን ይችላል በሚለው ዙሪያ ላይም የቪዲዮ ኮንፈረንስ ልምዳቸውን አካፍሏል። ሚኒስትራቸው ልምዳቸውን እንዲያጋሩ ከተጋበዙ በዘርፉ ከሰላሳ አመታት ልምድ ያላቸው ከፍተኛ የሆነ የትምህርት ዝግጅት ያላቸው በመሆኑ ነው ተብሏል። በዚህ መሰረት ታላቁ የኢትዮጵያ ህዳሴ ግድብ በመጪው ሰኔ ወር ላይ የመጀመሪያ ሀይል ማመንጨት ስራውን ይጀምራል ብሏል በቴሌ ኮንፈረንሱ ላይ። በሌላ ዜና በአዲስ አበባ ከተማ ከአንድ ሺ ሶስት መቶ ሀምሳ ሁለት ሄክታር በላይ መሬት በህገወጥ መንገድ መያዙንና ከሰባ ዘጠኝ ሺህ በላይ ቤቶች ደግሞ በሕገ ወጥ መንገድ መገንባታቸው ተገለጸ። ከሕገ ወጥ የመሬት ወረራና ግንባታ ችግሮችን ለማጣራት ይካሄድ የነበረው የጥናት ግንኙት ምክትል ከንቲባ ወይዘሮ አዳነች አቤቤና ከፍተኛ የስራ ኃላፊዎች በተገኙበት ይፋ አድርገዋል። ምክትል ከንቲባ ወይዘሮ አዳነች አቤቤ እንደገለጹት በከተማ መሬት አንዱና ዋነኛ ሀብት በመሆኑ በመረጃና በስርዓት በስርአት ተገቢውን ግልጋሎት እንዲሰጥ ማድረግ ይገባል ብለዋል። በከተማ በመሬት ላይ የሚደረገው ሕገወጥ ተግባርም ለስራ ድል ፈጠራ ና ለፍትሃዊ ሀብት ክፍፍል እንዲሁም በአጠቃላይ የከተማ እድገት ማነቆ እንደሚፈጥር ተናግሯል። በቅርቡ በአስሩ ክፍለ ከተሞችና ወረዳዎችን በተካሄደው ከሕገ ሬት ወረራና ግንባታ ችግሮችን ለማጥራት የጥናት ግኝት መሰረት በስድስት መቶ ስልሳ ሁለት ቦታዎች ላይ ከአንድ ሺ ሶስት መቶ ሀምሳ ሁለት ሄክታር በላይ መሬት በህገ ውጥ መንገድ መያዙን ደርሰንበታል ብለዋል። በተጨማሪም ሰባ ዘጠኝ ሺ አንድ መቶ አስራ ሁለት ቤቶች በህገ ወጥ መንገድ ተገንብተዋል ብለዋል። በሬል ስቴት ስም በህጋዊነት ከተሰጣቸው ቦታ ውጪ ሌላ ቦታ መውረርና እና ማስፋፋት እንዲሁም ለሌሎች ግለሰቦች ማስተላለፍ ወደ መሬት ባንክ የገቡና ለአረንጓዴ ስፍራ ተብሎ የታጠሩ ቦታዎችን በቡድን በግለሰቦች እንዲሁም በባለ ሀብቶች መሬት የማስወረር ዝንባሌዎችም እንደሚስተዋሉ ተናግረዋል። በተጨማሪም በእምነት ተቋም ስም በጋራ መኖሪያ ቤቶችና ማስፋፊያ አካባቢዎች በከተማ ግብርና ስም መሬት መውረር እና ግንባታ ማካሄድ ለጥቃቅንና አነስተኛ ተብሎ የተወሰዱ ቦታዎችን ለግለሰ ቤተሰቦች ማስተላለፍ እንዲሁም በመሀል ክፍለ ከተሞች የመንግስት ቤቶችን በመፍረት ለግለሰቦች ካርታ የማድረግ ህገወጥ ተግባራትም ተፈጽመዋል ብሏል። ይህንንም በፈጸሙት ላይ እርምጃ እንወስዳለን ብሏል። ለኤስቢኤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።